የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ሪፖርት እንደሚያመለክተው በአህጉሪቱ የከተሞች እድገትና የኢንዱስትሪው መስፋፋት ተነጣጥለው እየተጓዙ ናቸው። ከሀያ ዓመታት ባነሰ ጊዜ ውስጥ ከአፍሪካ ህዝብ ግማሹ የከተማ ነዋሪ እንደሚሆንም ሪፖርቱ አመልክቷል። የኢንዱስትሪው እድገት ከከተሞቹ እድገት ጋር አብሮ መሄድ እንዳለበት ነው በሪፖርቱ የተጠቀሰው። እስክንድር ፍሬው ተጨማሪ አለው። በትናንትናው ዕለት ይፋ የተደረገው እንደ አውሮፓውያን አቆጣጠር የ2017 የአፍሪካ የኢኮኖሚ ሪፖርት በተለይ የከተሞች እድገት ከኢንዱስትሪ መስፋፋት አኳያ የተቃኘበት ነው። በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የተዘጋጀው ይኸው ሪፖርት በከተማ የሚኖረው የሀገሪቱ ህዝብ ቁጥር እየጨመረ መሆኑን ጠቁሟል። የኮሚሽኑ ምክትል ዋና ጸሐፊ ጆቫኒ ቢሃ እንዳሉትም ሀያ ዓመታት ባልሞላ ጊዜ ውስጥ የከተማውና የገጠሩ ህዝብ ቁጥር እየተቀራረበ ይሆናል ባይ 2035 አፍሪካስ ርበን ፖፕሌሽን እንደ አውሮፓ አቆጣጠር በ2035 በከተማ የሚኖረው የአፍሪካ ህዝብ ከአጠቃላዩ ህዝብ 49 ከመቶ እንደሚሆን ተገምቷል። ይህ ስራ የማግኘት ፍላጎት፣ አገልግሎትና መሰረተ ልማትም እንዲሟሉ የመጠየቅ ሁኔታን ይጋርጣል። በተመሳሳይም ለኢኮኖሚ እድገት እድሎችን ይፈጥራል። ይህም ሆኖ የአፍሪካ ከተሞች አምራች ሳይሆን ተጠቃሚ ከተሞች መሆናቸው እንደሚታይ ምክትል ዋና ጸሐፊዋ ጠቅሰዋል። የከተማና የኢንዱስትሪ እድገት በአብዛኛው ተያይዘው የሚሄዱ መሆናቸውን በመጠቆምም በአፍሪካ ያለው እውነታ ግን ይህንን እንደማያመለክት አብራርተዋል። የአፍሪቃ የከተሞች እድገትና የኢንዱስትሪው እድገት ተነጣጥለው እየተጓዙ መሆናቸውን የተገኙ መረጃዎች ያመለክታሉ። ይህ ደግሞ ለስራ ፈጠራና ለተሻሻለ የኑሮ ሁኔታ የሚሆኑ እድሎችን ጥቅም ላይ እንዳይውሉ አድርጓል። ስለዚህ የአፍሪቃ ከተሞች የተበላሸ የመሰረተ ልማት ግንባታ መሽመድመዳቸውንና የአገልግሎት አቅርቦት ችግር ያለባቸው መሆኑን መመልከት የሚያስገርም አይደለም። በተለይም ወጣቶች በሚፈለገው ደረጃና መጠን ያለውን የስራ ዕድል የመፍጠር ፍላጎት ከማሟላት አንጻር ከተሞች እያደጉ የህዝቡ ቁጥርም በአብዛኛው እየጨመረ ያለው ተፈጥሯዊ በሆነ ምክንያት እንጂ ከገጠር ወደ ከተማ በሚደረገው ፍልሰት አለመሆኑም በሪፖርቱ ተገልጿል። ከገጠር ወደ ከተማ የሚደረግ ፍልሰት እንደ አሉታዊ ሁኔታ መቆጠር እንደሌለበትም ነው የተጠቆመው። በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የከተሞችን ሁኔታ የሚመለከተው ክፍል ኃላፊ ኤድላም የምሩ ይህን ያብራሩት A key point that was emphasized, I think, by more than one speaker, is how we view ከአንድ በላይ በሆኑ ተናጋሪዎች የተነገረ የሚመስለኝ የከተሞችን ማደግና የህዝቡን ቁጥር መጨመር ጉዳይ እንደ ጥሩ ነገር ወይስ እንደ ጉዳት መቁጠር አለብን የሚለው ነው። እስካሁን ገዢ ሀሳብ የነበረው የከተሞችን መስፋትና የህዝቡን ቁጥር መጨመር እንደ ፈተና መመልከት መገታትና መቆምም እንዳለበት ማሰብ ነበር። ዛሬ የከተሞች ህዝብ ቁጥር ማደግ በዋነኛነት የሚከሰተው ከገጠር ወደ ከተማ በሚፈልሰው ሰው ምክንያት ያለመሆኑን የሚጠቁመውን መረጃ ሪፖርቱ አስምሮበታል። ሁኔታው የሚከሰተው ተፈጥሯዊ በሆነ የህዝብ ቁጥር መጨመር ነው። ስለዚህ ዛሬ ከገጠር ወደ ከተማ የሚመጡትን ሰዎች ሙሉ በሙሉ ብናስቆምም ከተሞቻችን ማደጋቸውን ይቀጥላሉ። ስለዚህም ነው የከተሞች መስፋፋትና የህዝብ ቁጥር መጨመር ሊቀለበስ እንደማይችል የተጠቆመው። በሁሉም የዓለም ሀገራት ሊባል በሚችል ሁኔታ በከተሞች ያለው የኑሮ ደረጃ በገጠር ካለው እንደሚሻል፣ በአፍሪካም ሁኔታው ተመሳሳይ እንደሆነ ሪፖርቱ ጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ